የካቲት ስድስት ቀን 2013 ዓ ምት በጅማ ዩኒቨርሲቲ የተማሪዎች መረቃ ስነ ስርዓት ላይ ድምፁን ከፍ አድርገው በማረሚያ ቤት የሚገኙ የነ አቶ ጃዋር መሐመድ ስም በመጥራት ከእስር እንዲፈቱ የጠየቀው ከተመራቂ ተማሪዎች አንዱ መሐመድ ደክሲሰው ሁከት በማነሳሳት ወንጀል ተጠርጥሮ ወዲያው በፖሊስ ከታሰረ እነሆ ሁለት ሳምንታት ተቆጠሩ። ፖሊስ መሐመድ ደክሲሶን ጠረጠርኩበት ባለው ወንጀል ላይ ማስረጃ እንዲያቀርብ የሰባት ቀናት የጊዜ ቀጠሮ ሰጥቶ የነበረው የጅማ ከተማ ወረዳ ፍርድ ቤት የካቲት 16 ቀን 2013 ዓ ም ሲያስተናግድ በዋላው ችሎት የዋስትና መብቶንም ጠብቆለት እንደነበር ጠበቃው አቶ ኦብስናን ግርማ ለዶቼ ቬለ ተናገሩ። ነበረ ከዛ በስምንት ፍርድ ቤት ቀርቦ የጊዜ ቀጠሮ ነው የተጠየቀው ውሰትን የማን መሳሳት ተግባር ተጠርተዋል የሚል ነበረ ከዛ ፍርድ ቤቱ የጅማ ወረዳ ፍርድ ቤት ሰባት ቀን ነው የሰጠው ይህ ሰባት ቀን ሲያል በአስራ አምስት እንደገና ተጨማሪ የምርመራ ጊዜ ተጠይቆ ነበር ማለት ነው በፖሊስ ተጨማሪ የምርመራ ጊዜውን የጠበቆችን አስተያየት ከሰማ በኋላ ውድቅ አድርጎ በአስራ ስድስት ተለቆ ውጭ የሆነ እንዲከታተል አዟል ለዋስትናው የተጠይቀው የተጠየቀው የብር ክፍያ በቤተሰቦቹ ብፈጸምም ደንበኛው አሁንም በስር ላይ መሆኑን ጠበቃ ወክሎ ተናግረዋል። ጓደኞቹ እና ቤተሰቦቿ ሁለት ሺ ብሩን አስይዘው ትእዛዙን ወስዶ አድርሰዋል፣ ግን አልተፈጸመም። የፍርድ ቤት ትእዛዝ ምንም የሆነን በሌላ ትእዛዝ እስካልተሻረ ድረስ ሊፈጸም እንዳለበት ሕጉ ያስቀምጣል። እስካሁን ትላንትና ስላልተፈጸመ የሚከተለውን የህግ አግባብ ማመልከቻዎች ማስገባብ ነው። ሞሐመድ ዴክሲሶ የተጠየቀበት የክስ ጭብጥ በመጀመሪያ ውከት የማነሳሳት የሚል ነበር። በሁለተኛው የቀጠሮ ቀን ከታጠቁ ኃይሎች ጋር ግንኙነት እንዳለውና የጅማ ዩኒቨርሲቲ ሰራተኞችን አደራጅተ ተገኝቶ ውከትና ብጥብጥ የማነሳሳት ሙከራ አድርጓል የሚልም ይገኝበታል ተብሏል። ጠበቃ ውብስናን ግን ደንበኛቸውን በእስር ላይ የሚያቆይ ማስረጃ ባለመኖሩ ሊለቀቅ ይገባል ሲሉ ሞግተዋል። እስከምና ስቦ የመናገር መጣን የተጠቀመ ተከሻሽ ያደረገ ነው። ስለዚህ ይሄ የሚያስከስስ ከሆነ ፍርድ ቤቱ ተዛ መስር ይችላል። የእምነት ክደት ቃሉ ስጥተዋልና ማስረጃ በጃቸው አለ። በድምፅም በዛ መሰረት መስከስ ይቻላል። ጊዜ ምስጠት የለበትም የሚል ነው። ሙሐመድ ደክሶ እነ ጀዋር ይፈቱ ሲል ጮክ ብሎ ድምፁን ባሰማበት በመድረኩ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እና የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መአዛ አሸናፊም ጨምሮ ሌሎች የመንግስት ባለስልጣናትም ታዳሚ ነበሩ። በኦሮሚያ ክልል የፍርድ ቤቶች ትዕዛዝ አለመከበሩ አሁንም አሳሳቢ ነው። የምርስር የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትናንት ባወጣው መግለጫ የካቲት 16 በጅማ ከተማ በእስር ላይ የሚገኘው መሐመድ ዴክሲሶ በዋስ እንዲለቀቅ የተላለፈ ውሳኔ እንዲከበር ጠይቋል። ኢሰመኮ እስረኛውን በጎበኝበት የካቲት 10 ቀን 2013 ዓ.ም በእግሮቹ ላይ መጠነኛ እብጠት የሚታይ በመሆኑ ሕክምና እንዲያገኝ ለፖሊስ ጣቢያው ምክር ሀሳብ መስጠቱን ገልጸው አለአግባብ ድብደባ የፈጸመበት አካል በህግ እንዲጠየቅ ብለዋል። አህመድ ደክሲሶ በተማሪዎች የምርቃ ስነ ስርዓት ላይ የፈጸመው ተግባር ከነገሩ ሁኔታ አንጻር ብነቀፍም ከመነሻውም ለወንጀል ክስና እስር ምክንያት ሊሆን ግን አይገባም ብሏል ኢሰመኮ። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ጉዳዩን አስመልክቶ በኦሮሚያ ክልል ከጊዜ ወደ ጊዜ የጨመረ የመጣው የፍርድ ቤቶች ትዕዛዝ አለመከበር እጅግ አሳሳቢ በመሆኑ አፋጣኝ ትኩረትና እልባት ይሻል ማለታቸውን መግለጫው አስነብቧል። ለዶችቬሌል የተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።